ከማህበረሰብ ለማህበረሰብ ሼክ አብዱራህማን ሐጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። በቅድሚያ እንኳን ለኢድ አልፈጥር በዓል በሰላም አደረሱ እንላለን። እናመሰግናለን። እንኳን አላህ አብሮ አደረሰን አልሐምዱሊላህ እንላለን። አላህ ይመስገን የረመዳን ጾም ተጠናቆ የኢድ አልፈጥር በዓል በመከበር ላይ ይገኛል። እንደሚታወሰው ባለፈው ዓመት በዚህ በመላው አውስትራሊያ የሚገኙ የእስልምና እምነት ተከታዮች እንደተለመደው ሁሉ እምነታቸው በሚፈቅደው መንገድ ጾሙን በጋራ ተሰብስቦ አብሮ መጾም፣ ቤተ እምነት ቦታዎች መሄድና በጋራ ማፍጠር፣ በጋራ ስግደት ማድረግ የመሳሰሉትን ነገር ለማድረግ አልተቻለም፣ በኮሮና ምክንያት። እንግዲህ ዘንድሮ ነው ነገሮች ከተከፋፈቱ በኋላ እንደገና የሃይማኖቱ ህግና ስርዓት በሚፈቅ ቅደው መልኩ ጾሙን ማካሄድ የተቻለው ይህንን ከግምት ውስጥ በማስገባት የጾሙ ወራት ምን ይመስል ነበር? ጾሙ እንዴት አለፈ? በምን መልክ ነበር ሲከናወን የነበረው? ጥሩ ጥያቄ ነው። ዘንድሮ ቬሪ ቨሪ ስፔሻል ነበረ። በስሜት ነው ያሳለፍ ነው። ሚስ ያደረግ ነው ካችአብ ለማድረግ በጣም ተረባርበን ሁላችን በቃ መስጂዱም ቨሪ ቢዚ ነበረ። ሰውም በተለያየ ሰዓት እየመጣ እኛም ጊዜያችን ሰጥተን ሁሉም በሚፈልጉት አይነት አስተናግደን በጥሩ ሁኔታ ነው ያሳለፍ ነው እና በጣም ቆንጆ ነበረ። ከሚገባው በላይ ቆንጆ ነበረ። የጾም አላማው አላህ ሲያዘን የአላህን ፍራቻ እንድሰማን ነው እና ፕላስ ያ ዋናው ድሃዎቹ እንድናስታውስ ነው እና በዚህ መሰረት አላሁ ስብሃነሁ ወተዓላ ጾም ውስጥ የሰጠ ሰው የጾመ ያፈጠረው እንደ ጾመ ይቆጠራል። ሰደቃ የሰጠው አንድ ዶላር ከሰጠሽ ምሳሌ ጾም ውስጥ እንደ ሰባ ዶላር እንደሰጠች ነው የምቆጠረው። በዚህ መሰረት ብዙ አሁን ኢትዮጵያ ላይ ብዙ ችግር ስላለ ብዙ ሰዎችን ለመርዳት ሞክረናል። ብዙ ተሳክቷል። አውት ኦፍ ደ ኦርጋናይዜሽን የሆነ ማለት ነው። በመስጂዱ ደረጃ የተለያየ ህዝቡ ፎቶውን ሲያዩ ኢትዮጵያ ላይ ያለው ችግር አሁን በፖለቲካ ምክንያት ነው ማለት እንችላለን። አላህ ስብሃነሁ ወተዓላ ይሄም በምንም ተአምር ያንሳልን ብለን ደዋና እያደረግን ነው የከረም ነው። አሁንም እንቀጥላለን። ስለ ማንኛው ብዙ እርዳታ ተደርጓል። በብዛት ይሄ ገጠር ኤሪያ ያሉት ትምህርት የሚማሩት ወይም ቁርአን የሚማሩት ለነሱ የተደረገው ስለ ማንኛው፣ ለኦርፋኖች ደግሞ አባት የሌላቸው ልጆች፣ ምንም የሌላት ሴቶች ያን ብዙ አሉ በእነዚህ በእነዚህ ብዙ እርዳታ ተደርጎልናል። በመስጊዳችን ዘንድሮ በጥሩ ነገር ነው ያሳለፍን ብዬ ገምታለሁ። አሁንም ይቀጥላሉ ብዬ ገምታለሁ። እሺ፣ እንደሚታወቀው እዚህ አውስትራሊያ ውስጥ የሚኖሩ የትኛውም አይነት የህብረተሰብ ክፍሎች ባህላቸው፣ እሴታቸው፣ ሃይማኖታቸው፣ ቋንቋቸው ተከብሮ ያለውን ሰላም ተጠቅመው ሃይማኖታቸውን ባህላቸውን በነጻ የሚያስተናግዱበት ሁኔታ ነው ያለው። እኛም የዚህ ሰላምና የዚህ እድል ተጠቃሚዎች ሆነን የምንገኝ ዜጎች ነን። እርስዎ እዚህ አውስትራሊያ ውስጥ የኢትዮጵያውያን አውስትራሊያውያን የእስልምና እምነት ተከታዮች መሪ ቢሆኑም በተለይ በሚያገለግሉበት መስጊድ ውስጥ የሚመጡት አማኞች ወይም ደግሞ የእምነቱ ተከታዮች አንድ ዘር፣ አንድ ቀለም፣ አንድ ቋንቋ የሚናገሩ ብቻ አይደሉም። ከመካከለኛው ምስራቅ፣ ከአውሮፓ፣ ከአፍሪካ፣ ከተለያየ ዓለም የሚመጡ አማንያንን በአንድ ላይ ሆነው ነው የሚያመልኩት። እርሶም በጸሎትም በአገልግሎትም የሚያገለግሉት የተለያዩ የህብረተሰብ ክፍሎችን ነው በአንድ ቦታ ላይ። በተቃራኒው የኢትዮጵያን ሁኔታ ስንመለከት የብዙ ሃይማ ሃይማኖቶች ባለቤት በተለይ ደግሞ ታላላቅ የሚባሉት የእስልምናና የክርስትና እምነት ተከታዮች በጋራ የሚኖሩባት አገር፣ በአሁን ሰዓት ያለው ሁኔታ አማኒያኑ እንደ ልባቸው የሚያመልኩበት የሚፈልጉትን የሚያደርጉበት ሁኔታ ላይ አይደለም ያለ ነው እና ይህንን ከግምት ውስጥ በማስገባት እና የሁለቱን ሀገሮች ወቅታዊ ሁኔታ ከግምት ውስጥ በማስገባት ያለው የእርሶ የግል አተያይዎ ምን ይመስላል? ምንስ መደረግ አለበት ብለው ይመክራሉ እንደ ሃይማኖት አባት? ጥሩ ጥያቄ ነው። እኛ እንግዲህ አሁን የሰው ሀገር ላይ ተሰደን በሰላም እየኖርን ሀገራችን ላይ ደግሞ አንድ ላይ ተፈቃቅሮ የተጋባው ህዝብ ምናምን ስታሉ በጣም ይሰማናል። ይሄ በጸሎት ብቻ የምንነሳ ይመስለኛል። በነ አላህ ካላነሳ ይሄ ማንም የሚያነሳ ይሄ የመንግስትም ከመንግስት ሀይል አውት ኦፍ ኮንትሮል የሆነ ብዙ ነገሮች አሉ። ይሄ ሁሉ በጣም በስሜት በጣም ብርግሬት እያደረግን እየተሰማን ነው ስለማንኛው ይህ ዱዓ በጸሎት ነው። ጸሎት እያደረግን ነው ነው የከረምና አሁንም እንቀጥላለን። ላይ ያሉ ደግሞ በጣም ተረባርቦ ይህን ነገር ኢትዮጵያ ያለ ችግር ያሳለፈች ጊዜ የለም። አሁን ከችግር ልንወጣ ብለን አስበን የሆነ ደረጃ ስንደርስ ብዙ እንቅፋት እየመጣ ነው። ይሄን እንግዲህ በጣም ትኩረት ሰጥተን እያየን ነው። አሁንም ይቀጥላል እንሻ አላህ አላሁ ስብሓንሁ ወተዓላ በቁድራው በሀይሉ ያንሳልን። ይሄን ነገር እንደነበርን እንመለስ። ኢትዮጵያ ሀገር ከሄድ አዘ ሙስሊም አዘ ክርስቲያን አንድ ላይ ነው ህዝቡ የነበረው። አሁን ይሄ የዘር የፖለቲካው መርዝ የተሰራጨ በጣም ቅርብ ጊዜ ይመስለኛል። ይሄን እንግዲህ በዱዓው ይይዘናል። እንሻ አላህ አላህ ሱብሃነሁ ወተዓላ ይሄን ሶልቭ ያረጋል ብዬ እገምታለሁ። እንሻ እዚህ አውስትራሊያም ሆነ በአለም ዙሪያ ያሉ የእስልምና እምነት ተከታዮች እየተከበረ ያለውን የኢድ አልፈጥር በዓል ምክንያት በማድረግ የሚያስተላልፉላቸው መልእክት ካለን በዚሁ አጋጣሚ እድሉን እንሰጣለን። نحن نقول إن شاء الله ملا ويايتيوبيع مسلم ويجيب هنا هاجر واستمر هنا مسلم أعلم وتقبل الله منا ومنكم كنتم كن يوم الله يقبل ترو سراجين لو دفيت الله ملال صويا يا متشعر شاء الله نداع درجوه يا القدر تلقدرين الله يستن هاجرين بسلام ودفيت من ترجمة الله نقول مسلم ሀገራችን፣ መጀመሪያው የሀገሪቷን ጥቅም አይተን ወደፊት መራመድ አንድ ላይ መቻል አለብን። ይሄ ጸሎቴ ነው፣ እንሻ አላህ ይሄ ለሁሉም የምመኘው። ይሄን ነገር ትኩረት ሰጥቶ በተለይ የሃይማኖት አባቶች ይሄን ዋዕዝ እያደረጉ ማለት ያን ህዝቡን እያስተማሩ ለትንሽ ነገር መጥፎ ነገር መደረግ የለበትም። ኢትዮጵያ አላህ ሰላም ያርጋት፣ ህዝባችን በሰላም የምንኖር አላህ ያርገን። ጠላቶቻችንም ደግሞ በቁድራው በሀይሉ ወደዛ ያርግልን። ኢንሻአላህ የሚቀጥለው አመት ደግሞ ሰላም ሆኖ ምርጫም በሰላም አልፎ ግድባችን ተሞልቶ የምናይ አላህ ያድርገን። አመሰግናለሁ። የኔ መልእክት ይሄ ነው። እንሻአላህ ሼህ አብዱራህማን ሀጂ ከቢር በአውስትራሊያ የኢትዮጵያውያን እስልምና እምነት ተከታዮች መሪ የኢድ አልፈጥር በዓል ምክንያት በማድረግ ስለነበረን ቆይታ እናመሰግናለን። በድጋሚ መልካም በዓል፣ መልካም አመሰግናለሁ። ባረካሁኔ አንቺም ይቅናሽ እንሻላህ እናንተም ባረካሁኑ ተከታትላችሁ ሁልጊዜ ይህን አስባችሁ ማድረጉ ይሄ የሀገር ፍቅር ያሳያል እና አንድነታችን ያሳያል እና ሙስሊም ክርስቲያን አይልም። ሀገር ሀገር ነው። ሀገር እናት ነች። እናት ለሁሉም እናት ነች። ስለዚህ እኛም አመሰግናለሁ። ባረካሁ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።